የባህል መድረክ የሞቱ አህያዎች ጅብ አይፈሩም የሚል ርዕስን የያዘ አጭር ዘጋቢ ፊልም ሰሞኑን በአሜሪካና በአውሮፓ ለእይታ ቀርበዋል። የፊልሙ ዳይሬክተር ጆአኪም ዴመር በዚህ ፊልም የኢትዮጵያ መንግስት በቢሊዮን ሄክታር የሚቆጠር የእርሻ መሬትን ወይም እሱ እንደሚለው አረንጓዴ ወርቅን በክራይ ለባለ ሀብቶች እያደለ መሰንበቱንና ከጥቅሙ ይልቅ ለማህበረሰቡ የግፍና የመከራ ጥንስስ መሆኑን ያሳያል። በዕለቱ ዝግጅታችን የፊልም ዳይሬክተሩንና በፊልሙ ተሳትፎ የነበራቸውን አነጋግረን ለማስደመጥ ቀርበናል። መልካም ቆይታ። የሞተ አህያ ጅብ አይፈራም የተሰኘ አባባል በኢትዮጵያ ይዘወተራል። የሞቱ አህያዎች ጅብ አይፈሩም የምን ርዕስን የያዘ አጭር ዘጋቢ ፊልም በዩናይትድ ስቴትስ ስታይ ቆይቶ አሁን እዚህ ጀርመን በሙኒክ ከተማ ዶክፌስ በተሰኘው የፊልም ፌስቲቫል ላይ እየታየ ይገኛል። የፊልሙ ዳይሬክተር ጆአኪም ደመር በፌስቲቫሉ ላይ ለእይታ ያቀረበው ይህ ፊልም የኢትዮጵያ መንግስት በሚሊዮን ሄክታር የሚቆጠር የእርሻ መሬትን ወይም በእሱ አጠራር አረንጓዴ ወርቅን በክራይ ለባለሀብቶች እያደለ የመሰንበቱንና ከጥቅሙ ይልቅ ለማህበረሰቡ የግፍና የመከራ ጥንስስ መሆኑን የሚያሳይ ነው ይላል ሁኒን ኦፒ። ኢትዮጵያ በኢኮኖሚ እድገቷ የአፍሪቃ አንበሳ ተብላ ስትጠራ ከጊዜ ወደ ጊዜ ይሰማል። ከአምስት ዓመት በፊት የኢትዮጵያ መንግስት በግብርና መስክ መዋለ ንዋያቸውን ማፍሰስ ለሚፈልጉ ባለሀብቶች ወደ 3.6 ሚሊዮን ሄክታር መሬት አዘጋጅቶ እንደነበረ ሮይተርስ የተባለው የብሪታንያ የዜና ወኪል ዘገባ ያመለክታል። በዘገባውም መንግስት በ1 ሄክታር ከ1.15 ዶላር እስከ 12.8 ዶላር እስከ 50 ዓመት ለማከራየት እቅድ እንዳለው ይጠቅሳል። ይህንን ተከትሎ ሁለት አንጋፋ ኩባንያዎች ማለትም ሳውዲ ስታር እና ካራቱሪ ግሎባል የተሰኙት የመሬቱን የአንበሳ ድርሻ መውሰዳቸውን ሌሎች ዘገባዎች አክሎበታል። ፋይናንሻል ታይምስ የተሰኘው የብሪታንያ ጋዜጣ የኢትዮጵያ መንግስት ለሳውዲ ስታር 2.5 ሚሊዮን ሄክታር መስጠቱን ያመለክታል። ካራቱሪ ግሎባል የተባለው ደግሞ መጀመሪያ 300 ሺህ ሄክታር ቢወስድም ሙሉን ሊያለማ ስላልቻለ ወደ 100 ሺህ ሄክታር እንደተቀነሰበት ጋዜጣው ያመለክታል። ኢትዮጵያ በፍጥነት እያደጉ ካሉ የአፍሪቃ ሀገሮች አንዷ ናት። ምንም እንኳን ባለብዙ ዘርፍ እድገቷ ቢጠቀስም የፋይናንስ ዘርፏ ግን ይልና ተመልካቾችን በጉጉት ቀልባቸውን ለመያስል የፊልሙ ማስታወቂያ ወይም ትሬለር ሶስት ነጥብ አድርጎ ይቀጥላል። ሳውዲ ስታርና ካራቱሪን ጨምሮ ብዙ ቁጥር ያላቸው ባለሀብቶች በተለያዩ የሀገሪቱ ክልሎች ሀብታቸውን ቢያፈሱም በጋምቤላ ክልል ሰፊ የእርሻ መሬት እንደተሰጣቸውም ዘገባዎች ያመለክታሉ። ከቤልጅየም የቆዳ ስፋት ጋር የምትነጻጸረው ጋምቤላ ለም የሆነ የእርሻ አፈር ስላላት ከውጭዎችም ሆነ ከአገር ውስጥ የኢንቨስተሮችን ቀልብ መሳብ እንደቻለች የፋይናንሻል ታይምስ ዘገባ ያመለክታል። ለእርሻ አመቺ ቦታው ላይ ሲኖሩ ለነበሩት ግን ጉዳዩ ሌላ ነበር። የጋምቤላ ክልል ነዋሪ አንድ አዛውንትና ጎልማሳ ከሦስት ነጥቡ በኋላ እንዲህ ሲሉ ይተርካሉ። ወታደሮቹ መሬታችንን እንድንለቅ አዘዙን። እምቢ ብትል ያጠቋል። እዚህ ብሔራዊ መናፈሻ አለ። በእርሻ ላይ የተሰማሩ ወደ ጋምቤላ የሚመጡ ባለሀብቶች መሬት ይሰጣቸዋል የሚል ጭንቀት አለ። የስዊድን ተወላጅ የሆነው የፊልሙ ዳይሬክተር ጆአኪም ደምር ወደ ኢትዮጵያ ስመላለስ በመሬት ላይ የሚካሄደው መዋለ ንዋይ ምን ያህል ከዕለት ዕለት ሕይወታችን ጋር መቆራኘቱን እንደታዘበ ይናገራል። ፊልሙን ለመስራት ያነሳሳውም ብዙ የእርሻ መሬት ለውጭ ባለሀብቶች ይከራያል ስባል ሰምቼ ነው ይላል። የሙዚቃ ዘጋቢ ፊልም ለመስራት ወደ ኢትዮጵያ መጥቼ ነበር። በጊዜውም በኢትዮጵያ ስላለው የመሬት ጉዳይ ብዙ ሰማሁ። እሱም ብዙና ሰፋፊ የእርሻ መሬት ለውጭ ባለሀብቶች እንደተከራየ ነበር። በቦሌ አየር ማረፊያም በአገር ውስጥ የሚመረቱ የግብርና ምርት ውጤቶች እንዴት ወደ ውጭ ገበያ እንደሚላኩና ና የውጭ እርዳታ ደግሞ እንዴት ወደ አገር ውስጥ እንደሚገቡ ተመለከትኩ። በውጭ እርዳታ ላይ ተንጠልጥላ ያለችው አገር ለውጭ ገበያ ምግብ ስታቀርብ ግራ የሚያጋባ ሆኖ ስላገኘሁት ይህም ፕሮጀክት ጀመርኩ። ፊልሙን መስራት ሲጀምር በኢትዮጵያ በመሬት መዋዕለ ንዋይ ስም ምን ያህል ሰዎች እንደተጎዱና መሬታቸውን ላጡት ደግሞ ህመሙ ምን ያህል እንደሆነ መረዳት እንደቻለ ጆዋኪም ይናገራል። የሞቱ አህያዎች ጅብ አይፈሩም የሚለውም የፊልሙ ርዕስም ህመሙን ሊያሳይ ይችላል ተብሎ በዚህ ምክንያት መወሰዱን ለዶቼቬሌ ይናገራል። ሲጀመር ያለን ነገር ሁሉ ካጣ ከዚያ በኋላ ምንም የሚያስፈራ ነገር አይኖርም። ይህ የፊልሙ ርዕስ የብዙዎቹን ሰዎች ስሜት የሚገልጽ ነው። ምክንያቱም በመሬት ቅርምቱ ሰበብ የብዙ ሰዎች ህይወት አደጋ ውስጥ መግባቱን ስለሚያውቁ ነው። ለዛም ነው ፊልሙ ላይ ድምፃቸውን ሳይደብቁ የሚናገሩት። ድንበር የማይገድበው የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደርስ የፕሬስ ነጻነት አስመልክቶ ኢትዮጵያን ከ180 ሀገሮች 150ኛ ደረጃ ላይ አስቀምጦታል። በዘገባውም ብዙ ጋዜጠኞች እስር ላይ እንደሚገኙና ሌሎች ደግሞ አገር ጥለው እንደሚሰደዱ ይጠቅሳል። በአገሪቱ የፕሬስ ነጻነት አሁንም ተገድቦ እንዳለና የውጭም ሆነ የአገር ውስጥ ጋዜጠኞች ሀሳባቸውን ለመግለጽ መፈናፈኛ እንደሌላቸው ጆአኪም ለዶቼቬሌ ይናገራል። ፊልሙን መስራት የተቻለውም ከካሜራ ጀርባ ከኢትዮጵያ ብዙ ሰዎች ራሳቸውን ለአደጋ አጋልጠው ስለተሳተፉበት ነው ስልም ጆአክም አክለዋል። እሱ ላይ መረጃ ማግኘት የምችለው ኬት ነው። ኦፊሻል የሆነ ካርታ ኬት ማግኘት ይችላል? ማግኘት አይቻልም። የፌዴራል ፖሊስና የብሔራዊ መረጃና ደህንነት የጋራ ጸረ ሽብር ግብረ ኃይል በወንጀሉ ተጠርጥረው ከፍርድ ቤት በወጣ የመያዣ ትዕዛዝ መሰረት በአሁኑ ጊዜ በዩናይትድ ስቴትስ የሚኖረው ጋዜጠኛው አርጋው አሽኔ ከሰባት ዓመት በፊት የመሬት ቅርምቱ ላይ ለመስራት መረጃ ማሰባሰብ በጀመረበት ጊዜ ከጆአክም ጋር እንደተገናኘና ጆአክምም በጉዳዩ ላይ ፊልም መስራት መፈለጉን እንደነገረው ገልጸዋል። ፊልሙ የሚቀረጽበት ቦታና ለፊልሙ ሀሳብ የሚሰጡትን ሰዎች ማግኘት ከባድ እንደነበረም ይናገራል። ከመንግስት በኩል በጣም የሚፈቀዱም ስላሉ ነው። አደጋም የነበረበት ጊዜ ነበረ እና ለምሳሌ ጋምቤላ በምንሄድ ጊዜ አንድ ጊዜ ወስደው እስከ መታሰር ደርሰናል። እዛ በኋላ በሌላ ባቤት በጣም የገለግግ ነው። ከዛ በተረፈ ግን ስንሰራኛ የተወሰነ ፈቃድ አለን። እኔ ኢትዮጵያ በነበርኩበት ጊዜ የውጭ ሚዲያ ዘጋቢ ሆኜ እንዲሰራ ፈቃድ ተሰጥቶኛል። ጆዋኪምም ወደዛ አካባቢ ሄዶ ዘገባ እንዲሰራ ወረቀት ተሰጥቶታል። እነዚህ ፈቃዶች ነበሩን። በተወሰነ መንገድ ግን ምን እንደምንሰራና በምንሰራው ዝርዝር ጉዳይ ላይ መንግስት የሚያውቀው ነገር አልነበረም። ከዛ ባሻገር ደግሞ ፈቃድ ከተሰጠን በተጨማሪ በራሳችን ተነሳሽነት የመንግስትን ፈቃድ ሳንጠብቅም ሄደን የሰራናቸው ጊዜዎች አሉ። በጣም ብዙ አደጋዎች ነበሩ። ከፊል ቀረፃ አቋርጠን የተመለስንበት ጊዜ አለ። ከተማ ለቀን ያለ ፕሮግራማችን ወደ ሌላ ከተማ የተሸጋገርንበት ጊዜ አለ። እንደዚህ እና የሌባና ፖሊስ ጨዋታም ነበረው። ፊልም ስራው ሂደን ኢትዮጵያ በተለያዩ ክልሎች የመሬት ቅርምት ብፈጸምም ፊልሙን ለመስራት በጋምቤላ ክልል ላይ እንዳተኮሩ ጆዋኪም ይናገራል። ምክንያቱም በጋምቤላ ክልል ሰፊ የእርሻ መሬት ስለተከራየ እና የመሬት ቅርምቱም በነዋሪዎቹ ላይ አስከፊ ጉዳት ስላደረሰ ነው ይላል። በዛ ክልል ላይ አተኮረን ፊልሙን ሰርቶ ለመጨረስ ሰባት ዓመት ነው የወሰደብን። ምክንያቱም የመሬት ቅርምቱ በረጅም ጊዜ ውስጥ የሚመጣውን ጉዳት ማየት ስለፈለገን ነው። ስለዚህ መሬቱን ለእርሻ ከማዘጋጀት ጀምሮ እስከዛሬ ድረስ ያለውን ተከታተለን ማለት ነው። From they were starting building up the farm, uh, yeah, up to today. <laughs> ከሰባት ዓመት በፊት የኢትዮጵያ መንግስት በጋምቤላ በቤኒሻንጉል ጉሙስ በሶማሊያና በአፋር ክልሎች ተነጣጥሎ የሚኖሩ ማህበረሰብ አንድ ላይ አምጥቶ መሰረታዊ አገልግሎት እንዲያገኙ ለማድረግ የመንደር ምስረታ ወይም ቪሌጃይዜሽን ፕሮግራም ቀርጾ እንደነበረ ዘገባዎች ያመለክታሉ። በ2006 ዓ ም ዘጋርዲያን የተሰኘው የብሪታንያ ጋዜጣ የቀድሞውን የጋምቤላ ክልል ርዕሰ መስተዳደር ኦሞድ ኦባንግ ኦሉምን ጠቅሶ መንግስት 45 ሺህ አባወራዎች በመንደር መሰረታ ፕሮግራም ይዞ እንደነበረ እና ከዚያም ውስጥ 35 ሺህ የሚሆኑ አባወራዎች በፍላጎታቸው ከቦታቸው እንደተነሱ ጠቅሰዋል። ከዓለም ባንክ የገንዘብ ድጋፍ ያገኘው ይህ ፕሮግራም መሠረታዊ አገልግሎት ለመስጠት ነው የሚለውን ዓላማ እንደ ሳተ ተቺዎች ይጠቁማሉ። መቀመጫውን ኒውዮርክ ያደረገው ዓለም አቀፍ የሰብዓዊ መብት ተከራካሪ ድርጅት ሂዩማን ራይትስ ዋች በመንደር ምስረታ ወይም ቪላጃይዜሽን ስም መሬቱን ለባህል ሀብቶች ለመስጠት ሲባል በጋምቤላ ክልል በሺዎች የሚቆጠሩ ሰዎች ከቀያቸው እንደተፈናቀሉ ይጠቁማል። የመንግስትን ትዕዛዝ ያልተቀበሉም እንደተገደሉ፣ ሌሎች እንደታሰሩ፣ ሌሎች ደግሞ ቀያቸውን ጥሎ እንደኮበለሉም ያመለክታል። ፊልሙም በዚህ ፕሮግራም የተጎዱትን እንዲህ አድርጎ አቅርበዋል። የዓለም ባንክ ለኢትዮጵያ መንግስት በቢሊዮን የሚቆጠር ዶላር ሰጥቷል። ሰው በኢትዮጵያ ያለው ባንክ ህዝብን እየረዳ አይደለም፣ እየጎዳቸው ነው። በሰብአዊ መብትና በሰብአዊ ክብር ላይ ገንዘባችንን እናውል። አገሪቷ በአምባገነን ስርዓት ስር ስለምትገኝ በግልጽ እንዲህ አይነት ዘጋቢ ፊልም መስራት በጣም አስቸጋሪ እንደነበረ የፊልሙ ዳይሬክተር ጆአኪም ደምር ለዶቼቬሌ ይናገራል። ስለዚህ በጣም መጠቀቅ ነበረብን። አንዳንድ ጊዜ በጣም አደገኛ ሁኔታ ሁሉ ነበር። በተለይ ደግሞ ኢትዮጵያ ሆኖ ፊልሙን ከኔ ጋር ለሰሩት ይሁን እንጂ ብዙዎቹ ይህን ከመሬት ቅርምት ጋር ተገናኝቶ የሚነሳውን አስቸጋሪ ክስተት ለዓለም ለማሳወቅ ፍላጎት ስለነበራቸው አስፈላጊ ሆኖ አግኝተዋል። ስለዚህም ከካሜራ ጀርባ ወይም ፊት ለፊት ሆነው ትልቅ አስተዋጽኦን አድርገዋል። ፊልሙን ለመስራት የገጠመን አንዱ ውጣውረድ የአገሪቱ የፖለቲካ ችግር ቢሆንም ፊልሙን ለመስራት የገንዘብ እጥረት ሌላኛው ፈተና ነው ይላል ጆዋኪም። ምክንያቱም ለስድስት ዓመት ፊልሙን ለመስራት ባጀት አልነበረኝም። ስለዚህ ለእኔም እንደ ፊልሙ ዳይሬክተር ሆነ ለፕሮዳክሽን ኩባንያው ከባድ ጊዜ ነበር። ይሁን እንጂ ይህ ፊልም እቅዱ መደርደሪያ ላይ እንዲቀመጥ ሳይሆን ተሰርቶ አልቆ ለእይታ እንዲበቃ ጠንካራ ፍላጎት ስለነበረን ፊልሙን በገንዘብ የሚደግፍ ዘመቻ አካሄደን። ውጤቱም መልካም ነበር። The outreach that was pretty successful. <music> በኢትዮጵያ ያሉት ሰዎች የጉዳዩ ባለቤትና የችግሩ ተጠቂ በመሆናቸው ፊልሙ ትርጉም ይሰጣቸዋል የሚለው ጋዜጠኛው አርጋሽ ነ የውጭ ተመልካቾች ደግሞ በፊልሙ ስለመሬት መሬት ቅርምት ግንዛቤ እንዲያገኙ ያደርጋቸዋል ይላል። በኢትዮጵያ ይሄ የመሬት ቅርምት ጉዳይ በተለይ የውጭ ባለሀብቶች ኢትዮጵያ እየሄዱ እንደፈለጉ መሬት እንዲወስዱ በዚህም ደግሞ በዝቅተኛ ደረጃ ያለው ሕብረተሰብ ልክ እንደ ጋምቤላ አካባቢ፣ እኛ ጋምቤላን እንደ ዋና ቦታ የወሰድነው ግን ጋምቤላን ብቻ አይደለም የሸፈን ነው። ከጋምቤላም ውጭ ያሉ አካባቢዎችን ለማየት ሞክረናል። ችግሩም ከጋምቤላ ባሻገርም ያለ ስለሆነ እና የዚህ ችግርን አስከፊነት በባህር ማዶ ያለው ሰው አይመለከተኝም ብሎ እንደ ተራ ነገር እንዳይወስደው የማስገንዘብም ዓላማ አለው። ጆአኪም የዘጋቢ ፊልም ለመስራት ዋና ዓላማው ስቶሪ ቴሊንግ ወይም በመሬት ቅርምቱ ላይ ያለውን ጉዳይ ለመተረክና ያለውን ችግር ይፋ ማድረግ ነው ይላል። በኢትዮጵያ 1.5 ሚሊየን ሰው በዚህ መሬት ቅርምት ከቦታቸው ተፈናቅለው ለማዓለን ዋይ አፍሳሾች ቦታ እንዲሰጡ ተደርጓል ይላል። በጣም አስፈላጊው ነገር የዚህ ፊልም ዓላማ ድምፅ ለሌላቸው ድምፅ መስጠት ነው። እናም በፊልሙ የምንሰማቸው ቃሎች የአውሮፓ ህብረት ወይም የዓለም ባንክ የፖሊሲ አውጪዎችን ትኩረት እንደምስብ ተስፋ እናደርጋለን። አድማጮቻችን ለባህል መሰናዷችን የ የያዝነው ጥንክር በዚህ አብግቷል። ለዝግጅቱ መርጋዮናስ ነኝ። ባላችሁበት ሰላም ሁኑ።